በሰሜን አፍሪካ ያለው የአልቃይዳ ክፍል በአይቨሪ ኮስት ለተፈጸመው ጥቃት ኃላፊነት ወስዷል። ስድስት በከባድ የታጠቁ ሰዎች ትላንት በሀገሪቱ መዝናኛ ቦታ ላይ በከፈቱት ጥቃት አስራ አራት ሲቪሎችና ሁለት ወታደሮች ተገድለዋል። ሀያ ሁለት ሰዎች ደግሞ ቆስለዋል። የጂሃዳውያን ድረ ገጾችን የሚከታተለው ኤስአይቲ የተባለ የስለላ ቡድን አልቃይዳ በእስላማዊ ማግረብ የተባለው ቡድን ኃላፊነት እንደወሰደ ጠቁመዋል። ግራንድ ባሳም በተባለው የዋናና መዝናኛ ቦታ ላይ ባሉት ሶስት ሆቴሎች ላይ ጥቃት ከፈጸሙት ሰዎች ሶስቱን ጀግኖች ሲል እንዳሞገሳቸው የስለላ ቡድን ጠቅሷል። የአይቨሪኮስ ፕሬዚደንት አላሳን ዋታራ ስለ ሞቱት ሰዎች ብዛት አረጋግጠዋል። አጥቂዎቹ ሁሉም እንደተገደሉም ገልጸዋል። የአሜሪካ ድምፅ ሬዲዮ ዘጋቢ ኤሚሊ ዮብ ከጄኔቫ ከአቢጃን መንገዶች የላከችው ዘገባ ዝርዝር አለው። አዲሱ አበባ ያቀርበዋል። ዛሬም በዋና ከተማዋ አቢዦን አውራ መንገዶች ላይ የተለመደው ጥድፊያ ወከባና ሩጫ ቀጥሏል። የተረጋጋ ጤነኛ ሁኔታ ግን አይታይም። የአብዦን ነዋሪ ዮአን ጉይ እንዲህ በቀላሉ የማይነገር ሳይኮሲስ ማለት የአእምሮ ቀውስ ውስጥ ገብተናል ነው ያሉት። አንድ የአገሪቱ ዘገባ ደግሞ ጥቃቱ የደም ጎርፍ አስከትሏል ሲል፣ ሌላው ቀለል አድርጎ ገልጦታል። ለጥቃቱ አኩይም የተባለው ነውጠኛ ቡድን ኃላፊነት የወሰደ መሆኑን በመግለጥ ለአንድ የዜና አውታር መልእክት አስተላልፏል። ከአስር ዓመታት ለበለጠ ጊዜ ይህ ቡድን ከሰሃራ በረሃ በስተሰሜን ሲንቀሳቀስ እንደቆየም ይታወቃል። ምዕራብ አፍሪካ ግን በተለይም ባማኮና ኦጋዶጉ ውስጥ ጥቃቶች ከተፈጸሙ ወዲህ እንዲህ አይነቶቹን ጥቃቶች በንቃት መከታተል ይዛለች። ሲውኩዋሜ ይባላሉ። የአቢዦን ነዋሪ ናቸው። ይህ ቡድን በምዕራባውያን ላይ ብቻ ሳይሆን በሁሉም ላይ ጥቃት እንደሚፈጽም ነው የተናገሩት። ከተገደሉት 14 ሲቪሎች መካከል እስካሁን ሁለት ብቻ ናቸው የአይቮሪ ኮስት ዜጎች አለመሆናቸው የተረጋገጠው። ለብዙዎቹ የአቢዦን ነዋሪዎች የትናንቱ ጥቃት አስደንጋጭ እንጂ ድንገተኛ ወይም ያልታሰበ ዱብዳ አልነበረም። የአካባቢው የአካባቢው ነዋሪ አዳማ ኮኔ የአገሪቱን ወቅታዊ የፖለቲካና የኢኮኖሚ ሁኔታ ለሚረዳ ሰው አስገራሚና ድንገተኛ አልነበረም ብለዋል የትና መቼ እንደሚሆን እንጂ የማይቀር እንደነበር ግን እናውቃለን ነው ያለው መንገድ ላይ የሱቅ በደረት የነጋዴው ሮናልድ ጊኒ በበኩሉ መፍትሄው የደህንነት ኃይሎችን ማሰማራት ነው ይላል እርግጥ ነው መንግስት የጸጥታ አስከባሪዎችን ጨምሯል። ግን ይህ አይነቱ ጥቃት እንዳይደገም ከተፈለገ ተጨማሪ ኃይሎችን ማከል ያስፈልጋል። ስቴፋኔ ታኖ የከተማው ነዋሪ ነው። ይህ ሁኔታ ተፈጠረ ብዬ የአኗኗር ስልቴን አልቀይርም ነው የሚለው በዚህ ምክንያት ከዚህ ቀደምም ከማዘወትራቸውና ህዝብ ከሚበዛባቸው ቦታዎች አልቀርም። ምክንያቱም ይሄ በየቀኑ የሚያጋጥመን የዕለት ተዕለት ህይወታችን ሆኗል ብሏል።